ባለፈው ሳምንት መጨረሻ አርብ ዕለት በከተማ ውስጥ በሚገኝ አንድ ትምህርት ቤት የተከሰተውን የቦምብ ፍንዳታ ተከትሎ ስጋት የገባቸው የባህር ዳር ከተማ ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ገልጸዋል። የአሜሪካ ድምፅ ያነጋገራቸው የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙላለምአቤ ባለፈው አርብ በአድቬንቲስት አንደኛና ሁለተኛ ደረጃ ትምህርት ቤት በተፈጸመ ጥቃት አንድ መምህርና ሁለት ተማሪዎች ላይ ጉዳት ደርሷል ብለዋል። ጥቃቱን ተከትሎ ትናንትናና ዛሬ በከተማ በሚገኙ ትምህርት ቤቶች ገብተው የሚማሩ ተማሪዎች ቁጥር መቀነሱንም አክለው ገልጸዋል። ሆኖም ትምህርት ቤቶች በጸጥታ ኃይል እንዲጠበቁ ውሳኔ በመተላለፉ ወላጆች ልጆቻቸውን እንዲልኩም ጥሪ አስተላልፈዋል። በአሜሪካ ድምፅ የተዘጋጀውን ዘገባ እንግዲህ ወልዴ እንደሚከትለው አቅርበዋል። የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ ዓለም አቤ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ባለፈው ዓርብ በአንድ ትምህርት ቤት አካባቢ የተፈጸመውን የቦምብ ጥቃት ተከትሎ ባለፉት ሁለት ቀናት ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ተናግረዋል። እንቅስቃሴ ነው የነበረው። አባይ ማዶ አድቬንቲስት ትምህርት ቤታችን ላይ በተከሰተው ክስተት እንደኛ ተቋም ያለን ነው። ግንበማ ከትምህርት ቤት ውጭ ነው። ልጅቷ በሽጉት ተመታለች፣ ህይወቷ ተርፎልናል። ከትምህርት ቤቱ አጥር ውጭ ወደ ትምህርት ቤቱ ውስጥ ቦምብ ተወርውሯል። አንዲት ህጻንና ዴት መምህራችን ምጣሪው ትንሽ ወጥቷቸዋል። እነሱም ወዲያውን ህክምና ወስደው ከህክምና ወጥተዋል። በዚህ ምክንያት እንግዲህ እዛውን የባህርዳር የባህር ዳር ከተማ የነበረው እንቅሳሴ ትንሽ ተስተጓጉሎ ውሏል። ስለዚህ እነዚህ አይነት ድርጊቶች የመማር ማስተማማ ማስተማሩን አስተጓጉለውብን ቆይተዋል። ወላጁ ወዱ አይደለም። ሰላምታ ልጆችን ደህንነት ከመጠበቅ አኳያ ነው። አርብ ዕለት ስለሆነ ኢንሲደንስ ቅዳሜ እና እሑድ ትምህርቱን ትምህርትም ስለሌለ በእኛ ሁለት ትናንትና በአንዳንድ ትምህርት ቤቶች ተማሪው በተገቢው መንገድ ያለ መምጣት ችግር ነበረ። እነዚህም ተዛዝረን አይተናል። በሁሉም ትምህርት ቤት ሳይሆን አንዳንድ አልኳ ከስጋት የመነጨ ነው። በእርግጥ የመንግስት ትምህርት ቤቶችም በጠበቅነው የተማሪ ቁጥር አልመጣም ነበረ። ይህንን በተገቢ መንገድ ትናንትና በሚመለከታቸው ጋራ ተነጋግረን በዛሬ ሁለት የተማሪው አመጣት የተሻለ ሆኗል። ስለዚህ ቀስ በቀስ በነበረበት ይመለሳል ብለን ነው እየሰራን ያለ ነው። አራት ልጆቻቸውን ድል ችቦ በሚል አንደኛና መለስተኛ ደረጃ ትምህርት ቤት እንደሚያስተምሩ የገለጹልንና ስማቸውን በደህንነት ስጋት ምክንያት በይፋ እንዳንጠቀስ የጠየቁን አንድ ከተማዋ ነዋሪ ፍንዳታው ከተከሰተ በኋላ ልጆቻቸውን ወደ ትምህርት ቤት አለመላካቸውን እና ለመላክም ከፍተኛ ስጋት እንዳደረባቸው ገልጸዋል። ልጆቻቸውን ሰዱ ወደየቤታችሁ ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ተጋዲ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ልጆቻችንን ወደ ትምህርት ቤት መላክ አልቻለን። አሁን የጸጥታው ሁኔታ አሁንም ስጋት ስላለ አስፈሪም ስለሆነ እኛ ልጆቻችንን ወደ ትምህርት ቤት መላክ አልቻለም። በባህር ዳር ከተማ የግል ትምህርት ቤቶች ማህበር ስራ አስኪያጅ የሆኑት አቶ መንገሻ ተፈራ በግል ትምህርት ቤቶችም ዝቅተኛ ቁጥር ያለው ተማሪ እንደተመለከቱ ተናግረዋል። መምህራን ትምህርት ቤቱም ክፍት ነው፣ መምህራንም አሉ። እዚያው ነው የሚውሉት ስራ ቦታ ነው የሚሆኑ። ግን ወላጁ ያው ባለው ስጋት መሰረት ስለፈራ ተማሪውን አስቀረ እንጂ መምህራን አሉ። በተመሳሳይ የደህንነት ስጋት ስማቸውን በሚስጥር እንድንይዝ የጠየቁን አልፋ በሚባል የግል ትምህርት ቤት የሚያስተምሩ ወላጅም ካለፈው አራት ቀን ሁለት ሺህ አስራ ሰባት ጀምሮ ልጃቸውን ትምህርት ቤት እንዳላኩ ተናግረዋል። ትናንትም ዛሬም አላኩም። የዋሁም ልጆቻቸውን አስተምሩ ይላሉ፣ ዛልኩ ይላሉ ኃላፊነት የሚወስዱ ሰው አለ ወይ? አካላል የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ ዓለም አቤ ዛሬ ከከተማው ከንቲባና ከሌሎች የትምህርት ማህበረሰብ አባላት ጋር ውይይት ማድረጋቸውን ገልጸው መንግስት ትምህርት ቤቶች በፀጥታ ኃይል እንዲጠበቁ በመወሰኑ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ጥሪ አቅርበዋል። እንደ ከተማ አስተዳደር ከንቲባ ባለበት በደንብ የጸጥታ የትምህርት ቤቶች የጸጥታና የደህንነት ጉዳይ መጠበቅ አለበት በሚል አቋም ወስዷል። በዚህ ከንቲባችንም ኮሚትድ ሆነው ስራውን በተገቢ መንገድ እንዲጀመር አቅጣጫ በሰጡት መሰረት ትምህርት ቤቶቻችን አካባቢ አሁን የጸጥታ መዋቅር በደምብ እየተጠበቀ ነው። አሁንም ልጆችን ይላክልን፣ መላክም አለበት። ትምህርት ቤቶችን እንጠብቃለን፣ ግዴታው ነው። መንግስት እነዚህን ትምህርት ቤት ሰኪርድ ማድረግ ከትምህርት ቤቱ ማህበረሰብ ጋር በመሆን ትምህርት ቤቶችን ሰኪርድ ማድረግ መጠበቅ ግዴታ ስለሆነ ይህንን ሪቨርስ እናደርጋለን ብዬ አስባለሁ። ሪቨርስም እየሆነ ስለሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን መስከረም 26 ቀን 2017 ዓ.ም ባወጣው መግለጫ በባህር ዳር ከተማ የሚፈጸመው በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንዳሳሰበው ገልጿል። የአሜሪካ ድምፅ መግለጫውን መነሻ በማድረግ ያነጋግራቸው የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ሁሉም አካላት ሰላማዊ ሰዎችንና ሲቪል ተቋማትን ኢላማ ከማድረግ እንዲቆጠቡ ጠይቀዋል። የአማራ ክልል ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በተለይ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት በክልሉ ከሁለት ነጥብ አምስት ሚሊዮን በላይ የሚሆነው ተማሪ ከትምህርት ገበታ ውጭ ሆነው መቆየቱን ገልጸው ዘንድሮም አምስት ሚሊዮን ተማሪዎች አልተመዘገቡም ብለዋል። ባለፈው ዓመት ወደ ስድስት ሚሊዮን ተማሪዎች እንመዘግባለን ብለን አቅደን እቅዳችንን በጸጥታ ችግሩ ምክንያት ስናስተምር የከረምነው ከሶስት ነጥብ ስድስት ሰባት ሚሊዮን አካባቢ የማይበልጥ ነው። በዚህ አመት የባለፉት አመታት እንዳክሎክ በቅዳችን ውስጥ አካተን ሰባት ሚሊዮን ተማሪዎችን እንመዘግባለን ብለን ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ሰባት ሚሊዮን ተማሪዎችን እንመዘግባለን ብለን ያቀር ነው። አሁን አፈዛዘማችን ሚሊ ወደ ሁለት ሚሊዮን አካባቢ ነው ያለው። ይህም ተወስዶ ሲታይ ከዕቅዱ ሀምሳ ፐርሰንትን መድረስ አልቻለም። ገና ነን። አሁንም የተማሪ ምዝገባ አሁንም አለ። ተማሪዎቹ እየተማሩ ነው። ሁሎ ወንደ እዚህ ክልሉ ላይ ያለው የጸጥታ ችግር በርካታ ትምህርት ቤቶች የተማሪ ምዝገባውን በተሟላ መንገድ ማስሄድ ስላልቻሉን ጭምር ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በ2016 የትምህርት ዘመን ከፍተኛ ውጤት ያስመዘገቡ ተማሪዎችን በሸለሙበት ወቅት ባስተላለፉት መልእክት በትውልድ ላይ የሚደርሰው ጉዳት ከጉዳቶች ሁሉ የከፋ ጉዳት ነው ማለታቸውን የአማራ ሚዲያ ኮርፖሬሽን ዘግበዋል።